የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የዕለተ ማክሰኞ ምሽት ፕሮግራም አሁን ጀመራል። ለሲፒጄ ትልቁና አሳሳቢው ነገር ላለፉት አስራ ስምንት ወራት በተለይም ጋዜጠኞች በዘፈቀደ ያለፍርድ ቤት ትእዛዝ የሚታሰሩ መሆናቸው ነው። የዓለም አቀፉ የጋዜጠኞች መብት ተከራካሪ ድርጅት ሲፒጄ የአፍሪካ ፕሮግራም አስተባባሪ አንጄላ ኩንታልን ድምፅ ነው የሰማችሁት። በዛሬው ዕለት ታስበው ያለውን የዓለም የፕሬስ ቀን ተከትሎ የተናገሩ በርከት ያሉ ዘገባዎች አሉን። በዕለቱ በሰዓቱ ይቀርባል። የማክሰኞ ሚያዝያ 25 2014 ዓ ም ዝግጅታችን እንደሚከተለው ይስተናገዳል። አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ ዜና አቅራቢ ደረጀ ደስታ ነው። የሰዓቱን ዜና እንስማና ወደ ዝርዝሮቹ እንዘልቃለን። መልካም ምሽት፣ ጤና ይስጥልኝ አድማጮች፣ እንደምናመሻችሁ የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የኢትዮጵያ የሰብአዊ መብቶች ኮሚሽን የመንግስት ወታደሮች አንድ የትግራይ ተወላጅ ወንድ ልጅን ሲያንገላቱ፣ ከዚያም በጥይት ሲመቱ የሚታዩበት እንደሆነ የተገለጸውንና በኢንተርኔት እየተዘዋወረ የሚገኘውን የቪዲዮ ምስል በመመርመር ላይ መሆኑን አስታውቋል። በአራት ደቂቃው የቪዲዮ ምስል ላይ የኢትዮጵያ መከላከያ ሰራዊት መለየው ልብስ የለበሱት ሰዎች የከበቡትና አቢ አዲ ከተባለው የሰሜን ትግራይ አካባቢ የመጣ ነው ያሉትን የትግራይ ተወላጅ ልጅ ሲያዋክቡት ይታያል። የኢትዮጵያ የሰብአዊ መብቶች ኮሚሽን ድርጊቱን በተመለከተ መረጃ በመሰብሰብ ላይ መሆኑን ገልጠዋል። በቪዲዮ ምስሉ ላይ ፊቱ ደም በደም የሆነውን ልጅ ቁጭ ብሎ ዩኒፎርም የለበሱት ሰዎች ከበውት እንገድልሃለን እያሉ ሲያስፈራሩትና በማስከተል አንደኛው ጠጋ ብሎ ሲተኩስበት የሚታይ ሲሆን ቪኦኤ ይህ ድርጊት የተፈጠረበትን ስፍራም ሆነ በምስሉ ላይ የሚታዩትን ሰዎች ማንነት በነፃ ምንጭ ለማረጋገጥ አልቻለም። ገልሞ ዳዊት ከአዲስ አበባ ባጠናቀረው ዘገባ እንዳለው ጉዳዩን አስመልክቶ የተጠየቁት የኢትዮጵያ መንግስት ኮሚኒኬሽን ሚኒስቴር እና የኢትዮጵያ መከላከያ ሚኒስቴር ቃል አቀባይ ፈቃደኛ ሳይሆኑ ቀርተዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ ከፍተኛ መሻሻል አሳይቶ የነበረው የኢትዮጵያ ሚዲያ በከፍተኛ ሁኔታ ማሽቆልቆሉንና በተለይ ለእስር የሚዳረጉ ጋዜጠኞች ቁጥር በከፍተኛ መጠን መጨመሩን ዓለም አቀፉ የጋዜጠኞች መብት ተከራካሪ ሲፒጄ አስታውቋል። በሌላ በኩል ከትላንት በስቲያ ሲቪል በለበሱ ታጣቂዎች ከመኖሪያ ቤት የተወሰደው የአማራ ድምፅ የተሰኘውና የኢንተርኔት ላይ ሚዲያ አዘጋጅ ጎበዜ ሲሳይ የትና በምን ሁኔታ እንዳለ ማወቅ አልቻልንም ሲሉ የግል ጠበቃውና ቤተሰቦቹ ገልጸዋል። ጠበቃ አዲሱ አልጋው ዛሬ አዲስ አበባ ውስጥ ወደሚመለከታቸው የፍትህ ተቋማት ተዘዋውረው መጠየቃቸውንና ምንም አይነት መረጃ ማግኘት እንዳልቻሉ ገልጸዋል። ይህ በእንዲህ እንዳለም በእስር ላይ የሚገኙትና ሁለቱ የኦሮሚያ ኒውስ ሚዲያ ዘጋቢዎች ክሳቸው ውድቅ ተደርጎ በአስቸኳይ እንዲፈቱ ሲፒጄ ጠይቋል። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። ሶማሊያ ውስጥ የአልሸባብ ተዋጊዎች በማዕከላዊ ሶማሊያ ሸበሌ ክፍለ ግዛት ውስጥ የሚገኘውን የአፍሪካ ወታደራዊ የጦር ሰፈር በዛሬው ዕለት በመውረር ማጥቃታቸው ተነገረ። የአካባቢው ባለስልጣናትና የደህንነት ባለስልጣናት አልሸባብ የጦር ሰፈሩን ለጥቂት ጊዜ ተቆጣጥሮ መቆየቱን ተናግረዋል። ከመቋዲሾ በስተ ሰሜን 150 ኪሎ ሜትር ላይ የምትገኘው የኢላባራፍ ከተማ ከንቲባ አብዱላሂ ሃጅ መሐመድ አማጽያኑ ወደ ጦር ሰፈሩ የዘለቁት መጀመሪያ በትላልቅ ተሽከርካሪዎች የተሰማሩት ሁለት የአጥፍቶ ጠፊዎች ባደረሱት ፍንዳታ ሰብረው ከገቡ በኋላ መሆኑን ገልጸዋል። አልሸባብ 173 የአፍሪካ ህብረት ወታደሮችን መግደሉን ያስታወቀ ሲሆን የህብረቱን ወታደሮች በጦር እስረኝነት መያዙ አስታውቋል። አልሸባብ የሰጣቸው መግለጫዎች በገለልተኛ ወገን ያልተረጋገጠ ሲሆን የአፍሪካ ሕብረት ዋና ጽሕፈት ቤትም ሆነ የሶማሊያ ወታደራዊ ባለስልጣናትን አስተያየት ለማግኘት የተደረገው ሙከራ አልተሳካም። ጥቃቱ በደረሰ ጊዜ በስፍራው ያልነበረ መሆኑን የገለጸው መሐመድ የተባለው ሰው ለቪኦኤ እንደተናገረው ብዙ ሰዎች መሞታቸውን ገልጾ ቁጥራቸው ባይታወቅም ከሕብረቱ ጦር የተገደሉት አብዛኞቹ የብሩንዲ ወታደሮች መሆናቸውን አስታውቀዋል። የማሊ ገዢ ወታደራዊ ጁንታ ከትናንት ሰኞ ጀምሮ ከቀድሞ የአገሪቱ ቅኝ ገዢ ፈረንሳይ ጋር የነበረውን ወታደራዊ ስምምነት ማቋረጡን አስታውቋል። የፈረንሳይ ወታደሮች በማሊ ሉዓላዊነት ላይ ያደርሱታል ያለው አሳዛኝ ጥሰት አውግዟል። ማሊ ውሳኔውን እንደምታሳልፍ ለሳምንታት የተጠበቀ ሲሆን የመጨረሻው ማረጋገጫ መነገሩ በፈረንሳይ እና በማሊ የጁንታ መሪዎች መካከል ያለውን ግንኙነት የበለጠ ሊያበላሸው ይችላል ተብሏል። የማሊ ባለስልጣናት ውሳኔውን ትናንት ሰኞ ከሰዓት በኋላ ለፈረንሳይ ያሳወቁ መሆናቸውን የገለጹ ሲሆን ፈረንሳይ እስካሁን በጉዳዩ ላይ ይፋዊ መግለጫ አልሰጠችም። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬጅ በሶስት የምዕራብ አፍሪካ አገሮች የሚያደርጉትን ጉብኝት በመቀጠል ትናንት ረፋዱ ላይ ኒጀር ገብተዋል። ዋና ጸሐፊው በኒጀር ከፕሬዚደንት ማሐመድ ባዙም ጋር የተነጋገሩ ሲሆን በአገሪቱ የተንሰራፋው ሽብርተኝነትን ለመዋጋት ተጨማሪ የዓለም አቀፍ ድጋፍ ጠይቀዋል። ዋና ጸሐፊው ባለፈው እሁድ ከሴኔጋል ፕሬዚደንት ማኪሳል ጋር በዳካር ተገናኝተው ተነጋግረዋል። በወቅቱም ባደረጉት ጥሪ ወታደራዊ መፈንቅለ መንግስት በተካሄደባቸው በቡርኪና ፋሶ፣ ጊኒና ማሊ የሚገኙ አምባገነን መሪዎች ስልጣንን ለሲቪሎች በአስቸኳይ እንዲያስረክቡ ማሳሰባቸው ይታወሳል። ዩክሬን ውስጥ በሩሲያ ኃይሎች በተከበበችው ማሪውፖል ከተማ 100 ሺህ የሚደርሱ ሰላማዊ ሰዎች የሚገኙ መሆኑን የከተማው ከንቲባ ተናገሩ። ከንቲባው ቫዲም ቦይቼንኮ በኦቭስታል ፋብሪካ ውስጥ በየምሽጉና በየቱቦዎቹ የሚገኙ 200 ሰዎችን ጨምሮ ሰላማዊ ሰዎች አሁንም በከተማ ውስጥ እንደሚገኙ ተናግረዋል። የዩክሬን የውጭ ጉዳይ ሚኒስትር ዲሚትሪ ኩሌባ ትናንት ሰኞ እንደተናገሩት እስካሁን በተደረገው ድርድር የወጡት ሰላማዊ ሰዎች ብቻ መሆናቸውን ጠቅሰው በፋብሪካ ውስጥ የሚገኙ ወታደሮችን አስመልክቶ የዩክሬን መንግስት እየተደራደረ መሆኑን አስታውቀዋል። የሩሲያ ወታደሮች ትናንት በሰጡት መግለጫ በፋብሪካ ውስጥ ከነበሩት ሰላማዊ ሰዎች መካከል 69 የሚሆኑት የዩክሬን ኃይሎች ወደሚቆጣጠሩት አካባቢ መሄድ የፈለጉ ሲሆን ሌሎች 57 የሚሆኑት ግን በሩሲያ ኃይሎች ቁጥጥር ስር በሚገኘው ስፍራ ለመቆየት መወሰናቸውን ተናግረዋል። ቀደም ሲል ሩሲያ ዩክሬናውያንን ያለፈቃዳቸው አስገድዳ ተወስዳቸዋለች የሚል ስሞታ በዩክሬን በኩል ተሰምቷል። የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ ባለፈው ሰኞ ለግሪክ ቴሌቪዥን በሰጡት መግለጫ በፋብሪካ ውስጥ የቀሩ ሰላማዊ ሰዎች በሩሲያውያን እንወሰዳለን የሚል ስጋት ስላላቸው በዚያው መቆየትን መርጠዋል ብለዋል። በመጨረሻም የኦሮሞ ነጻነት ግንባር መስራችና በተለያዩ ደረጃዎች በመሪነት ያገለገሉት ጸሐፊና የሳይንስ ምሁር የነበሩት ታደሰ ኤባ ትናንት ዕለት ከዚህ ዓለም በሞት ተለይተዋል። ዶክተር ታደሰ ያረፉት እዚህ ዩናይትድ ስቴትስ ውስጥ በሕክምና ሲረዱ ከቆዩ በኋላ መሆኑ ታውቋል። የኦሮሞ ነጻነት ግንባርና የዋሽንግተን ዲሲ አካባቢ የኦሮሞ ማህበረሰብ አባላትና ድርጅቶች በየፊናቸው ባወጡት መግለጫ በዶክተር ታደሰ መሞት የተሰማቸውን ሐዘን ገልጸዋል። የኦሮሞ ነጻነት ግንባር በመግለጫው ዶክተር ታደሰ ኤባ በኦነግ በተመራው በረዥሙ የኦሮሞ ሕዝብ ትግል ውስጥ በተለያዩ የኃላፊነት ደረጃዎች ጉልህ ተሳትፎ የነበራቸው የተሰጣቸውን ኃላፊነት በብቃትና በጽናት የተወጡ ምሁርና ታጋይ ነበሩ ብሏል። አድማጮች፣ ለምሽቱ ዜና የተመደበው ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን ስርጭታችንን ነው። ማክሰኞ ሚያዝያ 25 2014 ዓ ም አስተናጋጃችሁ አሉላ ከበደኝ፣ የቴክኒክ አቀናባሪው ኤልያስ አስማረ፣ የስርጭት መሐንዲሱ ፓትሪክ ዲያ፣ እንዲሁም በቀጥታ ስርጭት የምስልና ድምፅ አቀናባሪው ጆጊል ነው። አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊም የምስልና ድምፅ ቅንብሮችን አሰናድተው አድርሰውናል። የዕለቱ ዋና አዘጋጅ ሲሆን ግርማናት። አሁን በቀጥታ ወደ ዕለቱ አቢረስ ነው የምንወስዳችሁ። ቀደም ብዬ በመግቢያው ያስተዋወቅኩት የፕሬስ ቀን ነው ዛሬ፣ በርከት ያሉ ዘገባዎቻችን የተካተቱበት። ከትላንት በስቲያ ሲቪል በለበሱ ታጣቂዎች ከመኖሪያ ቤት የተወሰደው የአማራ ድምፅ የተሰኘው የኢንተርኔት ሚዲያ አገልግሎት አዘጋጅ ጎበዜ ሲሳይ የትና በምን ሁኔታ ላይ እንዳለ ለማወቅ አልቻልንም ሲሉ የግል ጠበቃውና ቤተሰቦቹ ተናገሩ። የሕግ ጠበቃው አቶ አዲሱ አልጋው ዛሬ በአዲስ አበባ ከተማ ወደሚመለከታቸው የፍትህ ተቋማት ተዘዋረው መጠየቃቸውንና እስካሁን ምንም አይነት መረጃ ያለማግኘታቸውን ነው የገለጹት። ይህ በእንዲህ እንዳለ በስር ላይ የሚገኙት ሁለት የኦሮሚያ ኒውስ ሚዲያ ዘጋቢዎች ክሳቸው ውድቅ ተደርጎ በአስቸኳይ እንዲፈቱ ሲል ሲፒጄ ጠይቋል። አስቴር ምስጋናው ዝርዝሩን ይዛለች። የአማራ ድምጽ የተሰኘ የዲጂታል ሚዲያ አዘጋጅ ጎበዜ ሲሳይ ባለፈው እሁድ ሲቪል በለበሱ የመንግስት ታጣቂዎች ከመኖሪያ ቤቱ እንደተወሰደ እና አሁን የትና በምን ሁኔታ ውስጥ እንዳለ ማወቅ አለመቻላቸውን ያዘጋጁ የግል ጠበቃ አዲሱ አልጋው ለአሜሪካ ድምጽ ተናግረዋል። ታጣቂዎቹ ሰባት መሆናቸውን የገለጹት ጠበቃው ወደ መኖሪያ ቤቱ ሲገቡም በአጥር ዘለው እንደሆነም አክለው ተናግረዋል። ቁጥጥር ስር የዋለው ሚያዝያ ሀያ ሁለት ሺ አስራ አራት ዓመተ ምህረት በግምት ከጠዋቱ አራት ሰዓት አካባቢ ላይ ነው። መያዙን የሰማኝ የእሱ ታናሽ ወንድም አለ። በእሱ አማካኝነት ነው ብቻ ሀያት ባቡር ጣቢያ አካባቢ ከሚገኘው ተከራይቶ ከሚኖርበት ግቢ ነው ከቤቱ ነው መተወሰዱ ስምንት ምናምን አካባቢ የሚደርሱ ሲቪል የለበሱ ዩኒቨርስቲ ተጠቃ ለሚሉ ሰዎች ናቸው ይሰሩ ትጥቅ ይዘዋል ም በአጥር ዘለው እንደገቡ ነው ይነገሩ በር አለው ግቢ ግን እነሱ በአጥር ዘለው ገብተው እንደያዙት። ጠበቃ አዲሱ ዛሬ በአዲስ አበባ ከተማ ጉዳዩ ወደሚመለከታቸው የፍትህ ተቋማት ተዘዋውረው መጠየቃቸውንና አዘጋጁ የት እንዳለ መረጃ ማግኘት አለመቻላቸውን አክለው ገልጸዋል። አርባ ስምንት ሰዓትም ስለሞላ ነው ምናልባት ፍርድ ቤት ሊያቀርቡት ይችላሉ በሚል ጠዋት ላይ እስከ አምስት ሰዓት ተኩል አካባቢ ድረስ የፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ የጊዜ ቀጠሮ ችሎት ጋር ተቀርቤ ነበረኝ። በመሰለኝ ግን የተጠረጠሩ ሰዎች የሚቀሩበት እዛ ስለሆነ ሊቀርብ አልቻለም። ይዘት የቀረበ መርማሪ ፖሊስ የለም። በዚህ ምክንያት እንደገና ከችሎት ከወጣው በኋላ አዲስ አበባ ፖሊስ ኮሚሽን እስረኛ ክትትል ክፍል እጅ ለማጣራት ሙከራ አድርጊያለው። መረጃ ያላቸውም የዕለት ሁኔታ ክትትል ክፍል የሚባለው እሱ ጋም ጠይቄ የነበረ እሱ መረጃ ያላቸውም የፌዴራል ፖሊስ ኮሚሽን ምርመራ ወንጀል ምርመራ ቢሮ ጋር እንደዚሁ ለማግኘት ሙከራ አድርጌ ነው። እስካሁን እኛ ጋ አልቀረበም ምላሽ የሚሰጠኝ የተሰጠኝ ያሰረውን አካል አላወቅ ነው፣ የታሰረበትን ቦታ አላወቅ ነው። በቆቦ ከተማ እንደምትገኝና የሁለት ልጆቹ እናት መሆኗን የገለጸችው ወይዘሮ መሰረት ደሳለኝ ባለቤቷ ሲቪል በለበሱ ታጣቂዎች መወሰዱን ከአከራዮቹ መስማቷንና እስካሁን ያለበትን ለማወቅ ከጓደኞቹ በስልክ እየጠየቀች መሆኑን ገልጻለች። አከራዮቹ ናቸው የነገሩኝ። ስዳውል ስልኩ ይጠራና ይነሳ ሊዚ ምንድን ነው ያለው ነገር ብዬ እነሱ ጋር ደወልኩ። እሑድ አራት ሰዓት ላይ ጥያቄ ትፈለጋለህ ብለው እንደወሰዱት ነው። የስራ ባልደረቦችም እየፈለጉ ነው፣ ቆጠኞችም እየፈለጉ ነው፣ ግን ምንም የለበትም። በቅርቡ የአማራ ድምጽ የተሰኘ የዲጂታል ሚዲያ ከፍቶ በመስራት ላይ የሚገኘው ጎበዜ ሲሳይ ከዓመት በፊት በኢትዮጵያ ሳተላይት ቴሌቪዥን ጋዜጠኛ የነበረ ሲሆን ከኢሳት ጋር በፍትሐ ብሔር ወንጀል ክስ ላይ መሆኑንም ጠበቃው አክለው ገልጸዋል። በሌላ በኩል በእስር ላይ የሚገኙት የኦሮሚያ ኒውስ ኔትወርክ ኦኤንኤን ሁለት ዘጋቢዎች በአስቸኳይ ከስር እንዲለቀቁ ዓለም አቀፉ የጋዜጠኞች መብት ተከራካሪ ሲፒጄ ባወጣው መግለጫ አስታውቋል። ዛሬ በዓለም አቀፍ ደረጃ የሚከበረውን የፕሬስ ነጻነት ቀን አስመልክቶ መግለጫ ያወጣው ሲፒጄ ደሱ ዱላ ና ቢቂላ አመኑ በአስቸኳይ እንዲፈቱ ጠይቋል። ሁለቱ ተከሳሾች በኦሮሚያ ጠቅላይ ፍርድ ቤት ቀርበው የነበረ ሲሆን የዛሬውን ውሎ በተመለከተ ጠበቃቸው አቶ ጉዲና ፈቃዱ ስለ ውሎ ለአሜሪካ ድምጽ አብራርተዋል። የተከሱት በቃ መንገድ የተመረጠው መንግስት ትራንዚሽናል ገቨርንመንት የምባለው ሰርታቸዋል ሰነዱን ሰርታቸዋል እና መንግስትን ለመቀየር ሞክራቸዋል የምል ነገር ነው። ሁለቱም ጋዜጠኞች ናቸው። ሁለቱም ጋዜጠኞች ሆነ እሱም የእነሱ ድርሻ ወይ ደግሞ የእነሱ ተሳትፎ በወንጀሉ ውስጥ ያለው ተሳትፎ ምንም የተገለጸ ነገር የለም ምም በደፈና ነው የቀረበው። በደፈና ቀርበዋል ብለን መጀመሪያውም የእነሱም ወደ እነሱ ላይ የቀረበውም ትክክል የቀረበም አይደለም። ህጎ የምጠይቀውን መሰርቶቼ አማልተው የቀረበም አይደለም ለእያንዳንዳቸውም ተሳዳቢያቸው ምንድን ነው የሚለውን በግልጽነት የተቀመጠ የለም ብለን የመጀመሪያ መቃወሚያ በባለፈው ቀጥሮና ያቀርበን ነበረ። ዛሬ የተቀጠረው በዚህ ላይ አቃቤ ህግ ሀሳባቸው የሚሰጣል ተብሎ ነበረ። ሀሳባቸውን ዛሬ ያቀርበዋል። አሁን በእኛ ያል ላቀረብነው መቃወማና እነሱ ላቀረቡት ሀሳብ አንድ ላይ መርምሮ የፊጅን ለመሰጠት ለአራት ወተን ሁለት ሺህ አስራ አራት ነው ስካጠረ የተከተረው። ጠበቃው ለሲፒጄ በሰጡት መረጃም የቀረበው ክስ ተከሳሾቹ ምን አይነት ወንጀል እንደፈጸሙ በትክክል አያሳይም ብለዋል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር። አድማጮች ተከታዩም በተመሳሳይ ርዕስ ላይ ያቆየናል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ ከፍተኛ መሻሻል አሳይቶ የነበረው የኢትዮጵያ ሚዲያ አያያዝ በከፍተኛ ሁኔታ ማሽቆልቆሉንና በተለይ ለእስር የሚዳረጉ ጋዜጠኞች ቁጥር በከፍተኛ መጠን መጨመሩን ዓለም አቀፉ የጋዜጠኞች መብት ተከራካሪ ድርጅት ሲፒጂ አስታወቀ። ዛሬ በዓለም አቀፍ ደረጃ የሚከበረውን የፕሬስ ነጻነት ቀን አስመልክቶ ያነጋገር ናቸው። የመስኩ ባለሙያዎችም መንግስት ጋዜጠኞችን ለችግሮች የመፍትሄ አካል ማድረግ እንጂ ማሰር እንደሌለበት ጠቅሰው በተለይም ከማህበራዊ ሚዲያ መስፋፋት ጋር ተያይዘው ሆን ተብሎ ይሁን ባለማወቅ የሚሰራጩ ሀሰተኛ መረጃዎች መጨመር ሊታሰብበት ይገባል ነው ያሉት። ስምንሽ የቆየ በዚህ ዙሪያ ሰፋ ያለ ዘገባ አሰናድታለች። እነሆ ቀጥሎ ይቀርባል። ከአራት ዓመታት በፊት ኢትዮጵያ ምንም አይነት የታሰረ ጋዜጠኛ የሌለባት ከውጭ የሚሰራጩ ዜናዎችን ማፈን የቆመበትና በስደት በውጭ ይንቀሳቀሱ የነበሩ ሚዲያዎችና ጋዜጠኞች ወደ ሀገራቸው መመለስ የቻሉባት ሀገር ሆና ተወድሳ ነበር። ሆኖም ዓለም አቀፉ የጋዜጠኞች መብት ተከራካሪ ተቋም የሆነው ሲፒጄ በዚህ ዓመት በታኅሳስ ወር ላይ አውጥቶት በነበረው ሪፖርት በኢትዮጵያ የፕሬስ ነጻነት በከፍተኛ ፍጥነት አሽቆልቁሎ ሀገሪቱ 14 ጋዜጠኞችን በማሰር ከአፍሪካ ሶስተኛ አሳሪ ሀገር መሆኗን አሳውቋል። በኢትዮጵያ ታይቶ የነበረው የፕሬስ ነጻነት ጭላንጭል በዚህ መጠን እንዴት ሊያሽቆለቁል እንደቻለ የተቋሙን የአፍሪካ ፕሮግራም አስተባባሪ አንጄላ ኩንታልን ጠይቀናቸዋል። በኢትዮጵያ የአስቸኳይ ጊዜ አዋጅ መጣሉን ተከትሎ ጋዜጠኞች በብዛት ታስረው ነበር። በእርግጥ አሁን አዋጁ ከተነሳ በኋላ ብዙዎቹ ተፈተዋል። በአሁን ወቅት የሚያሳስቡን በእስር የቀሩ ሁለት ለኦሮሚያ የዜና ትስስር የሚሰሩ ጋዜጠኞች ናቸው። እስከ ሞት ቅጣት የሚያደርስ ከፍተኛ ክስ ነው የቀረበባቸው። እኛ የምንጠይቀው ይህ ክስ ውድቅ ተደርጎ እንዲፈቱ ነው። ሆኖም ሌሎች ጋዜጠኞች ከእስር ቢለቀቁም አሁንም ክሳቸው ባለመነሳቱ ያም እንዲነሳ እንጠይቃለን። አንጀላ ኩንታል አክለው በኢትዮጵያ ለስር የሚዳረጉ ጋዜጠኞች ቁጥር መጨመር ጋር ተያይዞ የሚታየው ሌላ ችግር ጋዜጠኞች ያለ ፍርድ ቤት ትዕዛዝ በዘፈቀደ የሚታሰሩ መሆኑና ተገቢውን የፍርድ ሂደት የማያገኙ መሆናቸው ነው ይላሉ። ለሲፒጄ ትልቁና አሳሳቢው ነገር ላለፉት አስራ ስምንት ወራት በተለይም ጋዜጠኞች በዘፈቀደ ያለ ፍርድ ቤት ትዕዛዝ የሚታሰሩ መሆናቸው ነው። በተለይ ግጭቱ ከተጀመረ ወዲህ በርካታ ጋዜጠኞች እየታሰሩ ፍርድ ቤት አይቀርቡም። ፍርድ ቤትም ለምሳሌ በዋስ እንዲፈቱ ትዕዛዝ ከሰጠ በኋላ ፖሊስ አይፈጽምም። ይሄ በጣም አሳሳቢ ነው። ዓለም አቀፉ ሕጉ ማንም ሰው ተገቢውን ፍትህ ለማግኘት አግባብ ያለው የፍርድ ሂደት ውስጥ ሊያልፍ ይገባል ይላል። ይሄ በኢትዮጵያ እየታየ አይደለም። በዛሬው ዕለት የሚከበረውን የፕሬስ ነጻነት ቀን አስመልክቶ ዓለም አቀፉ ድንበር ተሻጋሪ የጋዜጠኞች ቡድን ባወጣው ሪፖርትም በኢትዮጵያ በተለይ በትግራይ ክልል የተካሄደውን ጦርነት ተከትሎ የግንኙነት መስመሮች ሙሉ ለሙሉ እንዲቋረጡ እንዲሁም መረጃ ማግኘት እንዳይቻል መደረጉን አስታውቋል። ዩናይትድ ስቴትስ በሚገኘው የሚሲሲፒ ዩኒቨርሲቲ የጋዜጠኝነት ትምህርት ክፍል መምህር እና የዓለም አቀፍ ፕሮግራሞች አስተባባሪ የሆኑት ዶክተር ዘነበ በየነ እንደሚ ሉት በኢትዮጵያ እየጨመረ የመጣው መንግስት ጋዜጠኞችን የማሰር ሂደትም በኢትዮጵያ ለሚታዩ ችግሮች መፍትሄ እንደማይሆኑ በመጠቆም የመናገር ነጻነት በኃላፊነት መተግበር የሚችልበት መንገድ ላይ ማተኮር እንደሚገባ ያስረዳሉ። በመንግስት በኩል ማሰር ስለምንችል፣ መቅጣት ስለምንችል ቅጣትን እንደ ብቸኛ አማራጭ አድርጎ የመውሰድ ቴንደንሲ አለ። ከዚህ በዘለለ ግን ጋዜጠኞቹን ለእስር እየዳረጋቸው ያለው ነገር ምንድን ነው? እንደዛ አይነት ጥፋትስ ቢጠፋ ለህዝብ ደህንነት፣ ለአገር ደህንነት ሲባል እነዚህን ጋዜጠኞች ማስተማር ከዛ በኋላ ወደ መስመር ማምጣት ነው ወይስ እንዳልኩት ቅድም እስር ስለሚቀል ብቻ ወደ እስር እንሄዳለን። መቅጣት ስለሚቀል ብቻ ወደዛ እንሄዳለን የሚለው እሱን በደንብ ማየት ያን ይመስለኛል። በየዓመቱ የሚዘከረው የፕሬስ ነጻነት ቀን ዛሬ በዓለም ዙሪያ እየተከበረ ሲሆን የእለቱ መሪ ቃል ጋዜጠኝነት በዲጂታል ዘመን የሚል ነው። እለቱም በተለይ ከዲጂታል ሚዲያ መስፋፋት ጋር ተያይዘው የሚታዩ የመናገር ነጻነት፣ የመረጃ ስርጭት እና የጋዜጠኞች ደህንነትን ይመለከታል። በኢትዮጵያም ከአመት አመት በፖለቲካ በአፋኝ ሕጎች፣ በመረጃ ማግኘትና ከገቢ ጋር በተያያዙ ችግሮች ታጥሮ የሚኖረው የጋዜጠኝነት ሙያም ከቅርብ ጊዜ ወዲህ ከማህበራዊ ሚዲያ መስፋፋት ጋር ተያይዞ ፈተናዎች እንደበረቱበት ባለሙያዎች ይናገራሉ። ሀቅ ቼክ የተሰኘ በማህበራዊ ሚዲያዎች የሚለቀቁ መረጃዎችን እውነተኛነት የሚያጣራ ድረ ገጽ አባል የሆነችው ሮሆቦታ እያሌው በማህበራዊ ሚዲያ ላይ የሚታዩ ችግሮችን እንዲህ ትገልጻለች። ፌስቡክ ላይ የሚወጡ ሐሰተኛ መረጃዎች በስፋት ይስተዋላሉ። አሁን አሁን ደግሞ ዩቲዩብ እና ቴሌግራም ቻናሎችም ላይ ደግሞ በጣም እየተፋ የመጣበት ሁኔታ ነው ያለው። በብዛት ሐሰተኛ ምስሎች እና ቪዲዮዎችን በተለይ ብሔር ግጭት፣ የዘር ግጭት ሊሆን ይችላል ኢቭን ከሀገር ጋር ከሌሎች ሀገራት ጋር ያሉ ግጭቶችን፣ ሀገር ውስጥ ያሉ ግጭቶችን፣ የሃይማኖት ግጭቶች እንዲሁም የመሳሰሉትን ለመደገፍ ወይም ደግሞ ለማባባት ሆን ተብለው ሀሰተኛ ምስሎችን፣ ቪዲዮዎችን መጠቀም ሊሆን ይችላል። የተዛቡ መረጃዎችን በተለይ የመንግስት አካላት ሊሆን ይችላሉ፣ ፖለቲከኞች፣ እንዲሁም አክቲቪስቶች ያልተናገሩትን ተናገሩ በማለት ወይም የተናገሩትን ደግሞ አሳሳች በሆነ መልኩ በመተርጎም የሚቀርቡ ሀሰተኛ መረጃዎች አሉ። በማህበራዊ ትስስር ሚዲያ የሚሰራጩ ሀሰተኛ መረጃዎች በማህበረሰቡ ላይ ቀጥተኛ ጉዳት እያደረሱ ከመሆናቸው በላይ መደበኛ ወይም ባህላዊ ሚዲያ ተብለው የሚጠሩት ጋዜጣ፣ ቴሌቪዥን እና ሬዲዮ ያላቸውን አመኔታ እየሸረሸረው መሆኑን ጋዜጠኞች ይገልጻሉ። ይህ የሚያስከትለውን ተጽዕኖ በተመለከተ ዶክተር ዘነበ ሲያስረዱ፣ ቴሌቪዥን ሊሆን ይችላል፣ ሬዲዮ ሊሆን ይችላል፣ ጋዜጣው ሊሆን ይችላል፣ ዌብ ሊሆን ይችላል፣ በሶሻል ሚዲያ የሚመራ ተቋም እየሆነ ነው። ይሄ በጣም ያሳዝናል። ስንት ተከታዮች አሉኝ፣ ስንት ላይክስ አሉኝ፣ ስንት ሪያክሽን አለኝ፣ ኢንጌጅመንቱ ምንድን ነው የሚመስለው? ይህንን እያየን የምንሄድ ከሆነ ይህን ለማግኘት በወገኖቻችን ላይ ባለው እሳት ላይ ነዳጅ የምናቀጣጠል ከሆነ ምናልባት ትውልድ ይቅር ሊለው የማይችል ወንጀል እየሰራን ነው። ለዚህ ነው ቆም ብለን ልናስብ የሚገባ። ቀደም ሲል በመንግስት የሚደርስ ጫና እስርና እንግልትን ያስተናግዱ የነበሩ የኢትዮጵያ ጋዜጠኞች አሁን ደግሞ በሀገሪቱ የተለያዩ አካባቢ ከሚገኙ ታጣቂ ቡድኖች፣ ባለሀብቶች፣ እንዲሁም ተሰሚነት ያላቸው ግለሰቦችም ጥቃት ሊደርስባቸው እንደሚችል ፍርሃታቸውን ይገልጻሉ። አንጀላ ኩንታልም ለዚህ ምክንያቱ መንግስት ለጋዜጠኞች ተገቢውን ጥበቃ ማድረግ ባለመቻሉ መሆኑን ያብራራሉ። በተለይ ዲጂታል ሚዲያው ላይ ጋዜጠኞች ጥቃት እየደረሰባቸው ክትትል እየተደረገባቸው ነው። ይህ ደግሞ ጋዜጠኞች ራሳቸው ላይ ሳንሱር እንዲያደርጉ፣ አንዳንዴም ጥቃቱን በመፍራት ሙያቸውን ሙሉ ለሙሉ ጥለው እንዲወጡ እያደረጋቸው ነው። ከሁሉም አቅጣጫ ጥቃት እየደረሰባቸው ወጥተው መስራት አይችሉም። ይሄ ደግሞ የተቀነባበረ ነገር ነው አንድ ሰው ብቻውን አይደለም ጋዜጠኛው በሰራው ነገር ስላልተደሰተ ጋዜጠኛን የሚያስፈራራው የተቀነባበረ ነው። የተለያዩ ሀሳቦች የሚስተናገዱበት ሚዲያ በአግባቡ ስራውን እንዳይሰራ ሲደረግና ያለ አግባብ ሲታፈን ማህበረሰቡ ሆን ተብሎም ሆነ ባለማወቅ ለሚሰራጩ ሀሰተኛ መረጃዎች ያጋልጣል የሚሉት የሚዲያ ባለሙያዎች ሰዎች በመረጃ ላይ የተመሰረተ ውሳኔ እንዲወስኑ በህዝብ ዘንድ አመኔታ ያለው እውነተኛ መረጃን በትክክል ለህዝብ የሚያደርስና ሥነ ምግባርን የጠበቁ ሚዲያዎች እንዲስፋፉ ሊበረታቱ ይገባል ብለዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። አመታዊውን ፕሬስ ቀን አስመልክቶ የተሰናዱ ቅንብሮች ነበር የተከታተላችሁት፣ አድማጮች አሁን ወደ ሌላ ርዕስ ነው የምንወስዳችሁ። ሜጀር ጀኔራል ገብረ መድህን ፍቃዱ በድንገት ህይወታቸው ማለፉ ተገለጠ። ህይወታቸው ያለፈው ትናንት ጠዋት ሶስት ሰዓት ከሰላሳ ደቂቃ አካባቢ በቤተሰብ ጥየቃ ሰዓት ላይ ከባለቤታቸውና ልጃቸው ጋር እያወሩ ሳሉ በድንገት መውደቃቸውን ተከትሎ ወደ ሕክምና ተቋም ሲወሰዱ መሆኑን የፌዴራሉ ማረሚያ ቤት ኮሚሽን አስታውቋል። በጉዳዩ ላይ በጉዳዩ ላይ ለአሜሪካ ድምፅ አስተያየታቸውን የሰጡት የፍትህ ሚኒስትር ዲኤታ አቶ ፈቃዱ ጸጋ የሜጀር ጀኔራል ገብረ መድህን ፍቃዱ ህይወት ማለፉን ከፌዴራሉ ማረሚያ ቤት ማረጋገጣቸውን ገልጠው የህልፈታቸውን መንስኤ ለማወቅ የአስከሬን ምርመራ በመደረግ ላይ ይገኛል ነው ያሉት። በጉዳዩ ዙሪያ ከቤተሰቦችና ከጠበቃቸው መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ከቀድሞ የመከላከያ መኮንኖች የክስ መዝገብ ላይ አንደኛ ተከሳሽ የሆኑት ሜጀር ጀኔራሉ ህይወታቸው በድንገት ማለፉን ተከትሎ በሌሎች ተከሳሾች ላይ የአቃቢ ሕግ ምስክሮችን ለማሰማት ለዛሬ ተይዘው የነበረው ተለዋጭ ቀጠሮም ለሌላ ጊዜ ተላልፏል። ኬኔዲ አባተ በከፍተኛ የሀገር ክህደት ወንጀል ክስ ቀርቦባቸው ጉዳያቸውን በመከታተል ላይ የነበሩት የቀድሞ የመከላከያ ሚኒስቴር የኮሚኒኬሽን ኤሌክትሮኒክስ ሳይበር መምሪያ ኃላፊ ሜጀር ጄኔራል ገብረ መድህን ፍቃዱ ትናንት ሰኞ ሚያዚያ 24 2014 ዓ ም ህይወታቸው ማለፉ ተገልጿል። ህልፈታቸውን በማስመልከት የፌዴራል ማረሚያ ቤት ኮሚሽን በትናንትናው እለት በፌስቡክ ገጹ ባወጣው አጭር መግለጫ በኮሚሽኑ ቃሊቲ ከፍተኛ ጥበቃ ማረሚያ ማዕከል የቀጠሮ እስረኛ የነበሩት ሜጀር ጄኔራል ገብረ መድህን ፍቃዱ ጠዋት በቤተሰብ ጥየቃ ሰዓት ላይ ከባለቤታቸውና ልጃቸው ጋር እያወሩ እንዳሉ በድንገት መውደቃቸውን አስታውቋል። ከዚያም ወዲያውኑ ወደ ሕክምና ቦታ ቢወሰዱም ህይወታቸው ሊተርፍ እንዳልቻለ ነው ኮሚሽኑ የገለጸው። በዚሁ ጉዳይ ላይ ቪኦኤ ያነጋገራቸው የፍትህ ሚኒስትር ዴታ አቶ ፍቃዱ ጸጋ ከፌዴራል ማረሚያ ቤት ኮሚሽን ባገኙት መረጃ ይህንኑ ማረጋገጣቸውን ተናግረዋል። ትናንትና ጠዋት ነው ከፌደራል ማረሚያ ቤት ኮሚሽን መረጃውን ያገኘሁት እና በትናንትና ዕለት በግምት ከሰዓት ሶስት ሰዓት ተኩል አካባቢ ላይ የሟች ባለቤትና ልጃቸው ልጆች ማረሚያ ቤት መምጣታቸውን አስጠልጦ እያነጋገሯቸው ሳለ ሟች መውደቃቸውን ወደቁ። በኋላ ባለቤታቸውና ልጃቸው ባሉበት ወደ ከነር በመወሰዳቸውና ቦታቸው ባሉበት ሕይወታቸው ማለፉን ነው እየተረዳ ነው። በትግል ስማቸው ወዲ ነጮ በመባል የሚታወቁት ሜጀር ጄኔራል ገብረ መድህን ፍቃዱ ለሞት የተዳረጉት በምን ምክንያት እንደሆነ እስካሁን ያልታወቀ ሲሆን ምክንያቱን ለማወቅ የአስከሬን ምርመራ በመደረግ ላይ መሆኑን የፍትሕ ሚኒስትር ዴታ አቶ ፈቃዱ ጸጋ ገልጸዋል። የቦታቸው ምክንያት ምንድን ነው ሊሆን የሚችለው የሚለውን ያው በአስክሬን ምርመራ ውጤት መታወቅ ስላለበት ፖሊስ ተገቢውን መውሰድ ያለበትን ነገሮች እንዲወስድ ተደርጎ አስክሬኑን ወስዶ ወደ ህክምና ተቋም ደርሷል። ከህክምና ተቋም ማስረጃ ሲገኝ ቀሪው ለህዝብ እናሳውቃለን ማለት ነው። ሟቹ ከዚህ ቀደም ይከታተሉት የነበረ ህክምና ይኖር እንደሆንም የተጠየቁት አቶ ፍቃዱ ምላሽ ሰጥተዋል። እለት ዕለት መረጃ የሚኖረው ማረሚያ ቤት ጋር ነው። እኔ ባለኝ መረጃ አይናቸው ይታከቡ ነበር የሚለው መረጃ አለ፣ አይናቸው የሚል ነገር መረጃ አለ። ከዛ ውጭ ሌላ የህክምና ሂደት ውስጥ የነበሩበት ሁኔታ ስለመኖሩ መረጃ የለኝም። ትናንትናም ለማረጋገጥ ሞክሬያለሁ፣ የተለየ መረጃ ማግኘት አልተቻለም። የሜጀር ጄኔራሉን ህልፈት ህይወት በተመለከተ ከቤተሰቦቻቸውና ከጠበቃቸው መረጃ ለማግኘት ያደረግነው ጥረት ሊሳካልን አልቻለም። ሜጀር ጄኔራል ገብረ መድህን ፍቃዱ የመከላከያ የኢትዮጵያ ሚኒስቴር የኮሚኒኬሽን ኤሌክትሮኒክስ ሳይበር መምሪያ ኃላፊ በነበሩበት ወቅት ጥቅምት 24 2014 ዓ ም መከላከያ ሰራዊቱ ከሰሜን እዝ ጋር የነበረውን የሬዲዮ ግንኙነት በማቋረጥ እንዲሁም የሬዲዮ መገናኛ መሳሪያ ለህወሀት ወታደራዊ ቡድን አሳልፈው ሰጥተዋል በሚል በአቃቤ ህግ የቀረበባቸውን ከፍተኛ የሀገር ክህደት ክስ ሂደት በመከታተል ላይ ነበሩ በዚሁ የቀድሞ የመከላከያ መኮንኖች የክስ መዝገብ ላይ አንደኛ ተከሳሽ የሆኑት ሜጀር ጄኔራሉ ህይወታቸው በድንገት ማለፉ ተከትሎ በሌሎች ተከሳሾች ላይ የአቃቤ ህግ ምስክሮችን ለመስማት ተለዋጭ ቀጠሮ መሰጠቱን የፍትህ ሚኒስቴር አስታውቋል። በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሶስተኛ የጸረ ሽብርና የህገ መንግስታዊ ጉዳዮች ወንጀል ችሎት ቀሪ የአቃቤ ህግ ምስክሮችን ለመስማት ለዛሬ ተይዞ በነበረው ተለዋጭ ቀጠሮ ሰባተኛና አስራ አምስተኛ የአቃቤ ህግ ምስክሮች ቃላቸውን ለመስጠት ተገኝተው ቃለ መሐላ ፈጽመው ነበረ ብሏል ሚኒስቴሩ። ይሁንና የአንደኛ ተከሳሽ ድንገተኛ ህልፈተ ህይወትን ተከትሎ በክስ መዝገቡ የተካተቱ ሌሎች ተከሳሾችና የተከሳሽ ጠበቃ የሟች አስከሬን ባልተቀበረበት ሁኔታ አቃቤ ህግ የሚያሰማብንን ምስክሮች ለመከላከል የሚያስችል የስነ ልቦና ዝግጅት ስለሌለን ተለዋጭ ተጨማጭ ቀጠሮ ይሰጠን በሚል ያቀረቡት ጥያቄ ተቀባይነት አግኝቶ ቀሪ የአቃቤ ህግ ምስክሮችን ለመስማት ከግንቦት ስምንት እስከ ግንቦት 12 2014 ዓ ም ተለዋጭ ቀጠሮ መሰጠቱን ገልጿል። በመዝገቡ የተካተቱት ሌሎች ተከሳሾች አጃቢ ተመድቦልን በቀብር ስነ ስርዓቱ ላይ እንድንገኝ ለማረሚያ ቤት ደብዳቤ ይጻፍልን ሲሉም ፍርድ ቤቱን የጠየቁ ሲሆን ፍላጎታቸውን በጽሁፍ እንዲያቀርቡና በጽህፈት ቤቱ በኩል ትእዛዝ እንደሚሰጥበት መወሰኑንም ነው የሚኒስቴሩ መረጃ የሚያመለክተው ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። በዚሁ ርዕስ በሌላ በኩል የክልሉ መንግሥት ባወጣው መግለጫ የትግራይ ክልል ማለት ነው በህልፈታቸው የተሰማውን ሀዘን ገልጠው ለሜጀር ጀኔራል ገብረመድህን ፍቃዱ ቤተሰቦችና ወዳጆቻቸው መጽናናትን ተመኝተዋል ይላል በዋናው የፌዴራል መንግስት የወሰዳቸው እርምጃዎች ማንነትን ያነጣጠሩ ናቸው ያለው መግለጫ አክሎም የህልፈታቸው መንስኤ ግን በገለልተኛ ወገን እንዲጣራ ብሏል አድማጮች አሁን ተከታዩ ርዕስ ደግሞ ሰሞኑን የግጭቶች መናኸሪያ ሆና ወደ ሰነበተችው ደራሽ ነው የሚወስደን በደቡብ ክልል ደራሼ ልዩ ወረዳ የተፈጠረውን ግጭት ለማረጋጋት የአገር መከላከያ ሰራዊት ወረዳውን መቆጣጠሩን የደቡብ ክልል የሰላምና ጸጥታ ቢሮ አስታወቀ። ይህን ተከትሎም ትናንትና ዛሬ በአካባቢው አንጻራዊ ሁኔታ ነው የሚታየው ያሉት መረጋጋቱን የገለጹት የወረዳው ነዋሪዎች። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተከታትሎ ተጨማሪ ዘገባ ይዟል። ለደህንነት ሲባል ስሜ በብዙሃን መገናኛ እንዳይገለጥ ያሉት አምስት ልጆች እንዳሏቸው የተናገሩት አንድ አባት ከባለቤታቸውና ከልጆቻቸው ጋር ተፈናቅለው ጫካ ውስጥ መሆናቸውን ተናግሯል። ትናንት ረፋድ ራሳት ገደማ የአገር መከላከያ ሠራዊት ወደ ወረዳው መግባታቸውን ገልጠው ይህንን ተከትለውም አካባቢ በአንጻራዊነት ተረጋግቷል ሲሉ ተናግሯል። መጀመሪያውኑ እንደዚህ መከላከያ ቢመጣ ኖሮ ሁሉ ችግር ባልተከሰበ ነበር። የጋቶ ቀበሌ ሙሉ በሙሉ ወድሞ የሚሉት የእኚ ዓይን እማኝ በብዙ ሺዎች የሚቆጠሩ ዜጎች ተፈናቅለው ውጭ ሜዳ ላይ መሆናቸውን ገልጧል። ተፈናቃይ ጉዳይ አብዛኛው ሁሉም ጫካ ውስጥ ነው። ግማሹ ግዶላ ተሰደዳለ። ግማሹ አላ አይደለም። መጠለያ የለም። በቃ ሰው አሁን ጫካ ውስጥ ነው። በዚህ በብርድ በጣም ዝናብ አለ ደግሞ እነ በጣም እየተሰቃዩ ነው። እስካሁን ደግሞ ከእንድጆም ለእርዳታ እስካሁን የመጣ ሀይል የለም። ዝም ብሎ ሰው እየተንከራተሰ ነው። የመንግስት አካል የለም። እስካሁን የጠየቀ የለም። በሌላ በኩል የመንግስት ተቋማት እስከ ዛሬ ከሰዓት ድረስ ተዘግተው መቆየታቸውን የግዶ ለከተማ ነዋሪ አቶ ዲክቶ ታዬ ለቪኦኤ ተናግሯል። አንድም ሴክተር መስሪያ ቤት የተከፈተ የለም። ግን ባንክ ብቻ ዛሬ አገልግሎት ጀምሯል። ግን ሁሉም መንግስት መስሪያ ቤቶች ስራ እየሰሩ አይደለም። ወረዳውን የተቆጣጠረው የአገር መከላከያ ሰራዊትም ከአገር ሽማግሌዎች ጋር ውይይት ጀምሯል ሲሉም ተናግሯል። እንደነ ሆስፒታል ያሉ ማህበራዊ ተቋማት ግን ዛሬ ተከፍተዋልም ብሏል። ግጭቱ ወደ ከተማም ተስፋፍተው ስለነበር፣ አቋርጠው ነበር ስራቸውን ጤና ጣቢያዎችና ሆስፒታል ሆስፒታል ተከፍቶ ስራዊ ስራ ጤና ጣቢያ ተከፍቶ ስራዊ ስራ ሰራተኛ ወደ ስራው ይመለስ ብለው አሳስቧቸው ሆስፒታልና ጤና ጣቢያ ሰራተኞች መግባት ጀምረው ነበር። ድምጽና ማንነት ከታወቀ በኋላ እገደላለሁኝ ሲሉ በከፍተኛ ስጋት ውስጥ መሆናቸውን በመግለጥ ስማቸውና ማንነታቸው እንዲሁም ኃላፊነታቸውን እንዳይጠቀስ ጠየቁን። አንድ የወረዳው ባለስልጣን በዞን የመደራጀት ጥያቄን በኃይል እናስመልሳለን የሚል ቡድን ባለፈው ቅዳሜ እጅግ አሳዛኝ ባሉት መንገድ የወረዳውን አስተዳዳሪ አቶ ጨበርና አስፋው የአሳና የእንስሳት ሀብት ልማት ጽፈት ቤት ኃላፊ ዶክተር ታደለ ታሪኩና አባታቸውን መግደላቸውን አስታውሰዋል። አስተዳዳሪው የተገደሉት በቢሮቸው ለሶስት ቀናት ታፍነው ከቆዩ በኋላ ለማምለጥ ከደራሼ ዋና ከተማ ግዶሌ ወደ ሞስዬ የማህበረሰብ ሞሮ ቀበሌ ሲሸሹ አርብ ዕለት ሌሊት ይዘውት እጅና እግሮን አስረው ካሳደሩት በኋላ በነጋታው ቅዳሜ ዕለት አረፋፍደው እየለመናቸው ይህ ሰብዓዊ በሆነ መንገድ ነው ሲሉ ተናግሯል። የአስተዳዳሪውም ቤት ጨምሮ ከአስር በላይ የወረዳው የስራ ኃላፊዎች እንዲሁም ሌሎች የዘመዶቻቸውና ከእነሱ ጋር ቅርበት ያላቸው ሰዎች ቤት እየተለየ መቃጠላቸውን ተናግሯል። ጥያቄያችንን አፍናቸዋል አሊያም አልደገፋችሁም በማለት አሁንም ለመግደል የሚፈልጓቸውን ሰዎች ስም መዝግበው ስለመያዛቸውም ተናግሯል። የወረዳውን አስተዳዳሪ ጨምሮ ሰዎች የተለዩ የተገደሉ ያሉትም በመንግሥት የፀጥታ ኃይሎች ላይም እርምጃ የተወሰደ ያለው በዞን የመደራጀት ጥያቄያችንን በማፈን ደራሽ ልዩ ወረዳ የሚል ማተም አሳትማቸዋል በሚል ቅሬታ መሆኑንም ለአሜሪካ ድምፅ አስረድቷል። የደቡብ ክልል ፖሊስ ኮሚሽነር አለማዮ ማሞ በሳምንቱ መጨረሻ ቅዳሜ ዕለት በወረዳው ታጥቀው የተንቀሳቀሱ ናቸው ያሏቸው ኃይሎች የወረዳውን ዋና አስተዳዳሪ ጨምሮ ሶስት ሰዎችን መግደላቸውን ለቪዮኤ አረጋግጧል። የደቡብ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ አለማዮ ባውዲም ለደቡብ ክልል መንግስት ቴሌቪዥን ጣቢያ እንደተናገሩት ጽንፈኛ ባሉት ኃይል በድራሼ ልዩ ወረዳ ከፍተኛ ጉዳት ደርሷል። የተፈጸመው ወንጀልም አስነዋሪ መሆኑን ተናግሯል። የክልላችን ልዩ ኃይል ከናመራሩ በሀገራችን አገልግሎት የሚሰጠው በክልላችን እየደገፈ ያለው ፌዴራል ፖሊስ እንደዚህ ከናመራሩ ችግሩን ለመፍታት ወደ ቦታው ተንቀሳቅሷል። ይሄ የተንቀሳቀሰው ኃይል ላይ እጅግ በጣም ዘግናኝ በሆነ መንገድ በህዝቦች መካከል የተፈጠረ መንገድ አቋርጦ በሚሄዱ ሁኔታ ውስጥ የተፈጠረ ከመሆኑ ጋር ተያይዞ በቂ ዝግጅት ሳያደርጉና ተገማች ባልሆነ መንገድ አጠቃላይ የገባው የጸጥታ ኃይል ላይ ጽንፈኛውና አጥፊው ኃይል በተደራጀ መንገድ ታጥቆ ጥፋት አድርሷል። ህይወታቸው አልፏል። በወረዳው ያለውን ሁኔታ ለማረጋጋትና ወንጀለኞችን በህግ ቁጥጥር ስር ለመዋል የአገር መከላከያ ሰራዊት አካባቢውን ተቆጣጥሯል ስሉም ገልጿል። በአካባቢው ዘላቂ ሰላም ለመፍጠር ወሳኝ በሆነ መንገድ አካባቢውን ለማረጋጋት የህግ የበላይነትን ለማስከበር ክልሉ በተደራጀ መንገድ ለፌዴራል መንግስት አቅርቦ የሀገር መከላከያ አካባቢውን ተረክቧል። ከክልሉ መንግስት ጋር ተቀናጅቶ በተደራጀ መንገድ በአንድ በኩል አካባቢውን ያረጋጋል፣ በሌላ በኩል ደግሞ ይህን ድርጊት የፈጸመውን ኃይል በዝርዝር ለይቶ ከህዝቡ ጋር ሆኖ ለህግ ያቀርባል። መንግስት የማያዳግም እርምጃ እንደሚወስድ ተናገሩት አቶ ለማየሁ። ህዝቡ እንድተባበርም ጠይቋል። በኮንሶ ዞን እና በደራሼ ልዩ ወረዳ አካባቢ ባለው ግጭት ኋላም በድራሽን ልዩ ወርዳ ውስጥ ታጥቆ ይንቀሳቀሳሉ በተባሉ ቡድኖች ቁጥራቸው የበዙ የፌዴራል ፖሊስና የደቡብ ክልል ልዩ ኃይል አባላትና ሲቪሎች መገደላቸውን እንዲሁም በአስር ሺዎች የሚቆጠሩ ዜጎች መፈናቀላቸውን መዘገባችን ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም አድማጮች በተከታዩ የመጽሔት ርዕስ ደግሞ ከደቡብ ኢትዮጵያ ወደ ኦሮሚያ ነው የምናቀናው። ኦፌክና ኦፌኮና ኦነግ መንግስት በንጹሐን ዜጎች ላይ እየፈጸመ ነው ያሉትን ግድያና እስራት እንዲያቆም ሲሉ ከሰሱ። የኦሮሞ ፌዴራሊስት ኮንግሬስና ኦፌኮ የኦሮሞ ነጻነት ግንባር ሰሞኑን በጋራ ባወጡት መግለጫ መንግስት በንጹሐን ዜጎች ላይ ይፈጽማል ያሉትን ግድያና እስራት ያቁም ሲሉም አሳስበዋል። መንግሥት ጀምሮታል ያሉትን ጦርነት አቁሞ ከታጣቂዎች ጋር በመደራደር ለችግሩ የፖለቲካ ልባት መስጠት አለበት ሲሉም ፓርቲዎቹ በመግለጫቸው ጠይቀዋል። የኢትዮጵያ መንግስት እስካሁን በዚህ ጉዳይ ላይ ለጊዜው ያለው ነገር የለም። ሆኖም ትላንት በተቀራራቢ ርዕስ ላይ ለአሜሪካ ድምጽ የተናገሩት የኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ መንግስት እርምጃ እየወሰደ ያለው በሸኔ ካምፖችና የሸኔ ታጣቂዎች ባሉበት አካባቢ ነው ብለዋል። ለዝርዝሩ ናኮር መልካ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ፓርቲ ከትናንት በስቲያ የንጹሃን ዜጎችን ደህንነት የመጠበቅ ግዴታን መወጣት ያለመቻል የስርዓቱ ውድቀት ማሳያ ነው በሚል ርዕስ ስር ባወጣው መግለጫ ኦሮሚያ ክልልን ጨምሮ በተለያዩ የኢትዮጵያ ክልሎች ውስጥ በዚህ ሚያዝያ ወር ውስጥ ስምንት ንጹሃን ሰዎች በመንግስት የጸጥታ ኃይሎችና በሌሎችም ታጣቂዎች ተገለዋል ብሏል። የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና የመግለጫው አበይት ጭብጦች ያሏቸውን አብራርተዋል። አብዛኛው ኦሮሚያ በሚባል ደረጃ ጦርነት እየተካሄደ ነው። ህዝብ እያለቀ ነው፣ እየታሰረ ነው። ለምሳሌ በጥቂት ቀናት ውስጥ ከሁለት መቶ ሰባ ስምንት ሰው በላይ ነው የተገደለው የታሰረው ቤቱ የቆ እንጂ ማዋቅም የሚቻልበት ሁኔታ ላይ አይደለም። ስለዚህ በኦሮሚያ ላይ የተካሄደ ያለው ጦርነት አቆሞ ብለን መንግስት ብሎ ቀጥሎበታል። ዋናው ጥያቄ የፖለቲካ ጥያቄ ነው። የፖለቲካ ጥያቄ ፖለቲካዊ መልስ እንጂ በጠመንጃ መሆን የለበትም፣ አዋጣም። ሁለተኛው ደግሞ ጎንደር አካባቢ የተጀመረው ወደ ስንቴም ወደ አንዳንድ አካባቢዎችም መዛመት ጀምሮ የነበረው የሃይማኖቱ ግጭት እና ይህም መቆም አለበት። ኦፌኮ ስለ ግድያዎቹ አረጋግጬበት አለው ያለውን ሁኔታም በተመለከተ ፕሮፌሰር መረራ እንዲህ ብለዋል። ሌሎች በሚያስተላልፉት ብቻ ሳይሆን አብዛኛው ኦሮሚያ እንንቀሳቀሳለን እስከ ቤኒሻንጉል እስከ ቦረና እስከ ከምሴ እስከ ድረስ እንደምንንቀሳቀስ መንግስትም ያውቃል። አባሎቻችን የሚቻላቸውን ያክል ማን ታሰረ ማን ተገደለ ማን ተፈናቀል የምለውን ያስተላልፉልናል። ከዛ ባለፈ ለምሳሌ በገለልተኝነት ለማጣራት ያደረጋችሁ እጥረት አለ። ከህዝቡና ከአባሎቻችን የምንችሉን ያክል ሞክርናል። እንደገና ደግሞ እዛው በመግለጫችን ላይ ጠይቀናል። መንግስት ይህ ትክክል አይደለም ካለ በገለልተኛ አካላት እነዚህ ነገሮች እንዲጣሩ አጥብቀን እንጠይቃለን ብለን እዛ አስገብተናል። በሌላ በኩል የኦሮሞ ነጻነት ግንባር ኦነግ፣ ባለፈው ሳምንት ውስጥ ተመሳሳይ ይዘት ያለው መግለጫ ያወጣ ሲሆን በመግለጫው ዙሪያ የፓርቲው ጊዜያዊ ህዝብ ግንኙነት ኃላፊ አቶ ለሚገመቹ የሚሉት አላቸው ካለን የህዝባችን መረጃ ካለን የድርጅታችን አደረጃጀት እና ከማህበረሰብ በሰበሰብነው መረጃ ላይ ሆነን መጣ የምባለውን ለውጥ ተከትሎ በኦሮሚያ ዘርፈ ብዙ እንግልትና ሞት እንደዚሁም ማ ተቋማትም ጭምር የእሱ የሆኑት መገለጫዎችንም እያዳከሙና እያፈረሱ እንዳሉ ይህንን ባለፈው አራት ሶስት አመታት ስናይና ስንገነዘብ የነበረ ሁኔታ ነው። የአገር ሽማግሌዎች፣ አዛውንቶች፣ እናት፣ ህፃናት ጭምር ንጽዋን ዜጎች ላይ ሲፈጸሙ የነበረ ስናስተዋል ነበር። መንግስትን እየጠየቁ ስላሉት ጉዳይም እንዲሁ ገልጸዋል። አቶ ለሚ እንደ ድርጅት እንደ ኦሮሞ ነጻነት ግንባር የንጹሃን ዜጎች መሞት እንደዚሁም መሰደድ መቆም መቻል አለበት። ለበትረስልጣን ብቻ ብሎ ንጹሃን ዜጎች ላይ እየተወሰደ ያለ እርምጃ መቆም አለበት ነው የምንለው። የኢትዮጵያ መንግስት እስካሁን ያለው ነገር የለም። በእኛ በኩል በጉዳዩ ላይ ምላሽ ለማግኘት ጥረት እያደረግን ነው። ሆኖም በኦሮሚያ ክልል በምዕራብ ሸዋ ዞን ውስጥ በተፈጸመ የአየር ጥቃትን በተመለከተ ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ትናንት በሰጡት ምላሽ መንግስት እርምጃ እየወሰደ ያለው በሸኔ ካምፖች እና የሸኔ ታጣቂዎች ባሉበት አካባቢ ላይ ነው ብለዋል። ለአሜሪካ ድምፅ ናኮር መልካ ካምቦ ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ከአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። በተከታዩ ርዕስ ደግሞ ከኦሮሚያ ወደ አፋርና ትግራይ ጉዳይ እናልፋለን። የትግራይ ኃይሎች ጦራቸውን ከአጎራባቸው የአፋር ክልል አካባቢዎች አስወጥተናል በሚል ያቀረቡትን ገለጻ የኢትዮጵያ ፌዴራል ባለስልጣናት ውድቅ እያደረጉ ነው ይላል። የህዝባዊ ወያነ ሀርነት ትግራይ ቃል አቀባይ በበኩላቸው፣ በያዝነው ሳምንት በሰጡት አስተያየት በክልሉ ለሚገኙ ተረጆች በእጅጉ የሚያስፈልግ ያሉት የምግብ እርዳታ ትግራይ ይደርስ ዘንድ የፌዴራሉ መንግስት እንዲፈቅድ አማጽያን ኃይሎቻቸውን ማስወጣታቸውን ተናግረዋል ይለናል ሄንሪ ዊልከንስ ከሀይቅ ለአሜሪካ ድምፅ ባጠናቀረው ዘገባው። ኤደን ገረሞ እንደሚከትለው ታቀርበዋለች። ህወሀት ጦሩን ከአፋር አስወጥቻለሁ ብሎ ከገለጸ ከአራት ቀናት በኋላ የፌዴራል መንግስቱ አንዳንዶች እንዳሰቡት ወደ ትግራይ የሚጓጓዘውን የሰብአዊ እርዳታ መጠን የጨመረ አይመስልም። የኢትዮጵያ የውጭ ጉዳይ ሚኒስቴር ባለፈው አርብ ጋዜጣዊ መግለጫ በሰጠበት ወቅት የህወሀት ኃይሎች ከኤርቢቲ በርሃሌና አባላ ከተማን ከመሳሰሉ ጥቂት ቦታዎች ቢለቁም በእርዳታ መተላለፊያ መንገዱ ላይ ተጽዕኖ ሊያደርጉ የሚችሉትን በአባላ ዙሪያ የሚገኙ አካባቢዎችን ግን እንደ ተቆጣጠሩ ናቸው ብሏል። አሁንም ሌሎች የአፋርና የአማራ ክልል ወረዳዎችን እንደ ተቆጣጠሩ ነው ይላል። በሌላ በኩል የአፋር ክልል ኮሚኒኬሽን ጽህፈት ቤት አስተያየት እንዲሰጥ ለቀረበለት ጥያቄ እስካሁን ድረስ ምላሽ አልሰጠም። የትግራይ ኃይሎች አሁንም በአፋር ክልል መኖራቸውን ለጊዜው ማረጋገጥ አልተቻለም። የህወሀቱ ቃል አቀባይ አቶ ዮሐንስ አብርሃም ግን የህወሀት ኃይሎች ካፋር ወጥተዋል የሚለውን አስተያየት በመድገም ነው ለአሜሪካ ድምፅ ማብራሪያ የሰጡት። ኃይል የማስወጣቱ ስራ እየተከናወነው ደረጃ በደረጃ ቀደም ብሎ በተያዘ ዕቅድ መሰረት ነው። በኢትዮጵያ መንግስት በአፋርና እንዲሁም በሌሎች አጋሮቹ ከሚነገረው የሐሰት ትርክት በተቃራኒው አሁን ይህንን በምንነጋገርበት ሰዓት አፋር ውስጥ የቀረ የትግራይ ኃይል የለም። ቀድሞውንም ለሰብአዊ እርዳታ ቅድመ ሁኔታ ሊቀመጥ አይገባም። የእኛ ኃይሎች በአፋር መኖራቸው ክልሉ የሰብአዊ እርዳታ ትግራይ እንዳይደርስ እንዲያደርግ ሰበብ ሊሆኑ ባልተገባ። ዊሊያም ዴቪሰን ዋና መቀመጫውን በብራስልስ ያደረገው የዓለም አቀፉ የቀውሶች ተከታታይ ድርጅት ክራይሲስ ግሩፕ ባልደረባ ነው። የህወሓት ኃይሎች ከአፋር መውጣት ተጨማሪ እርዳታ ትግራይ ሊደርስ ማስቻሉን የኢትዮጵያ ፌዴራል መንግስት ጠቁሟል ይላል። ለሰብአዊ ዓላማ ሲባል የተወሰደውን የተኩስ ማቆም እርምጃውን ተከትሎ መንግሥት በሚያደርጋቸው ገለጻዎች በሙሉ የትግራይ ኃይሎች በአማራና በአፋር ክልሎች መኖራቸውን በመጥቀስ የእርዳታ አቅርቦቱ መጠን እንዲጨምር የትግራይ ኃይሎችን ከአካባቢዎቹ ማስወጣት እንደ ቅድመ ሁኔታ ከማስቀመጥ የሚወሰድ አቀራረብ ነው ሲያመላክት የቆየው፣ በትግራይ ያለው ሁኔታ በጣም አሳሳቢ ይመስላል። ይህ ሁኔታ ያልተገባ ሰብአዊ አቅርቦት ወደሚፈጠርበት አዝማሚያ ያመራ እንደሆነ ወደፊት እናያለን። ኢትዮጵያዊው ተንታኝ ኪራም ታደሰ ግን የፌዴራሉ መንግስት እርዳታ ወደ ትግራይ እንዲገባ ቢፈቅድም የአፋርና የአማራ ኃይሎች እንደ ከዚህ ቀደም ሁሉ ሊያግዱ እንደሚችሉ ይናገራል። በአፋርና በአማራ ያለውም የሰብአዊ ፍላጎት በአሳሳቢ ደረጃ ላይ ነው ይላል። የአፋር ክልላዊ ኃይሎች ሊደቅኑ የሚችሉትን ተግዳሮት አቅልለን መመልከት የለብንም። እንደ ትግራይ ሁሉ በአማራና በአፋር ክልሎች የሚገኝ በርካታ ሕዝብ የምግብ እርዳታ ይሻል። በመሆኑም በትግራይ ካለው አስቸኳይ ተደራሽነት ከሚጠይቀው ሁኔታ ባሻገር ይህንን አጣብቂኝ ማለፍ የሚያስችል አንዳች መንገድ መፈጠር አለበት። በትግራይ በአፋርና በአማራ በድምሩ 9.4 ሚሊዮን ሕዝብ ሰብአዊ እርዳታን ይሻል። እንደ ተባበሩት መንግስታት ገለጣ በተለይም በትግራይ ያለው የሰብአዊ ሁኔታ የከፋ ነው ያለው የድርጅቱ መግለጫ ሰዎች የተለመዱ የምግብ አይነቶችን በመመገብ ፋንታ ስራ ስር አበቦችና እጽዋትን እየተመገቡ ነው ብሏል። ፍጥጫው ቀጥሏል። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የዕለተ ማክሰኞ ምሽት ዝግጅታችንን ነው። በዚህ ሰዓት በየሳምንቱ የሚቀርበው ሳምንታዊው ንግድና ምጣኔ ሀብት ነው። ተከታዩ ንግድና ምጣኔ ሀብት ለምሽቱ። ባለፈው ሳምንት ዝግጅታችንም በኢትዮጵያ የሚታየውን የዋጋ ግሽበትና ንረት መዋቅራዊ መፍትሄ ካልተሰጠው በቀር በሌሎች እርምጃዎች ሊወገድ የማይችል መሆኑን የኢትዮጵያ የኢኮኖሚ መዋቅራዊ ማነቆች የዋጋ ግሽበትና የፖሊሲ አማራጮች በሚል በኢትዮጵያ የኢኮኖሚ ባለሙያዎች ማህበር ይፋ የሚደረገው ጥናት አዘጋጅ የሰጡትን ማብራሪያ ማቅረባችን ይታወሳል። ጥናቱን ያዘጋጁትና በማህበሩ የምርምርና ፖሊሲ ትንተና ዲሬክተር የምጣኔ ሀብት ተመራማሪ መሆናቸውን የገለጹት ዶክተር ደግዬ ጎሹ በዛሬው ቆይታችን ደግሞ መንግስት የአቅርቦት ዋጋና የአቅርቦት ዋጋ የማረጋጋት ቦርድ ማቋቋም አለ ያለበት ነው ያሉት። በጥናቱ ዙሪያ የሰጡትን አስተያየት ተከታይ ክፍል እንግዳውን ያነጋገረው ደረጀ ደስታ እንዲህ ያቀርበዋል። በዋናነት ያነሱት መዋቅራዊ የሚለው አንዱ ነው። መዋቅራዊ ለውጥ ሲባል ምን ማለት ብዙ ጊዜ ይባላል። እንደሱና ምን ማለት ሆኖ መዋቅራዊ ሲባል እንግዲህ አሁን ባለው ሁኔታ የዋጋ ግሽበቱ እንግዲህ እንደምሰማው መንግስትም የዋጋ ልሽበቱ ሰዎች ሸቀጡን እያከማቹ ነው፣ እየደበቁ ነው፣ ህገወጥ ንግድ ነው ይባላል። የዋጋ ልሽበቱን እሚያባብሱ አርቲፊሻል ምክንያቶች አሉ። ለምሳሌ ሆርዲንግ ወይም አከማችቶ መያ ሲወደድ፣ ኢንፍሌሽን ኤክስፔክቴሽን ወይም ሸቀጥ ይወደዳል፣ ይህ አገልግሎት ይወደዳል የሚል ትንበያ ማድረግ ከቻሉና ትንበያቸው ትክክል ከሆነ ዜጎች ዋጋ እየተባባሰ ነው የሚሄድ አሁን ባለ ሁኔታ ኢትዮጵያ ውስጥ። በእርግጠኝነት አሁን እኔ የመኪና ዋጋ እንደሚጨምር፣ የቤት ዋጋ እንደሚጨምር በእርግጠኝነት ለነገር እችላለሁ። ከዛሬው ነገር በምንም ታምሮ ወደኋላ አይመለስም። አሁን ሰዎች ዋጋ መተንበይ ይችላል ቢያንስ እንደሚጨምር መጠኑን እንኳ መገመት ባይችሉም አለ። እንዲህ እንዲ ነገሮችን ከፍተኛ ቁጥጥር ማድረግ ከቻል ካለ በቀላሉ ልታስወግዳቸው የምትችለው ነው። መዋቅራዊ ችግር ከሆነ ግን ግብርና ምርታማነቱ ዝቅተኛ በመሆኑ የመሬት አቅርቦት በቂ ስላልሆነ ለም ችግሩን ለመፍታት ረጅም ጊዜ ይወስዳል። የመሬት አቅርቦትን ለምሳሌ ወደኋላ ሄዶ ለማመቻቸት ጊዜ ይወስዳል። መሬትን ተጠቅመ ብዙ ቤቶችን አምርቶ የከተማ ቤቶችን የግብርና ኢንቨስትመንቶችን ለማስፋፋት ጊዜ ስለሚወስድ ይህ ሲፈታ ነው አቅር ቱ በተጨባጭ ምርቱ ውጤቱ ወደ ገበያ ሊመጣው። ዶክተር ደግዬ ባለፈው ሳምንት ጥናታቸው ይፋ በተደረገበት ወቅት እንደገለጹትና የአሜሪካ ድምፅም እንዳስተላለፈው ከዚያም ቀደም ብሎ ጥናታቸው ይፋ ከመደረገው በፊት በሰጡን ማብራሪያ በኢትዮጵያ የሚካሄዱ ግጭቶች በዋጋ ንረትና ግሽበቱ ላይ የሚያሳድረውን ተጽዕኖ ገልጸዋል። በአሃዝ ደግፈው ያስረዷቸውን የግጭቶችን ብዛት መንስኤዎቻቸውን ዘርዝረው ከቅርብ ጊዜ ወዲህም በከፍተኛ ሁኔታ እየጨመሩ መምጣታቸውን አስረድተዋል። እነዚህም በመንግስት መዋቅርና አሰራር ላይ የሚፈጥሩትን ችግርና በምጣኔ ሀብቱ ላይ የሚያስከትሉትን ጉዳት እንደሚከተለው ገልጸዋል። መዋቅሮች እንዲህ መከፋፈል ሲበዛ መዋቅሮች ልክ የመንግስት አገልግሎቶች ተከፋፍለው በክልል በወረዳ፣ በዞን፣ በልዩ ወረዳ እየተባለ በጠቅላላ ኢሌክሽን ወይም ደግሞ ብቃት የሌላቸው የመንግስት አገልግሎች እንዲኖሩ ያደርጋል። በዚህም የተነሳ የምናመርታቸው ምርቶች፣ የምንሰጣቸው አገልግሎቶችን ብቃት ስለማይኖራቸው ምርቶቻችን፣ አገልግሎቶቻችን በአገር ውስጥ ሆነ በውጭ ሀገር ተወዳዳሪ የማይሆንበት ጉንድላ ይፈጠራል። የግጭቱ መብዛት ከአገር ውስጥና በውጭ ሀገር መዋለ ንዋይን በመሳብ ረገድ እምነት እያሳጣ መምጣቱን ዶክተር ደግዬ ገልጸዋል። በአገር ውስጥ በተለያዩ መልኮች የተከሰቱትና በከፍተኛ ደረጃ እየተስፋፉ የመጡት መከፋፈሎችና ግጭቶችን አስከትለው መፈናቀልን እያስከተሉ መሆኑም ጠቅሰዋል። ይህ በመንግስት መዋቅር ላይና እሱንም ተከትሎ በምጣኔ ሀብቱ ላይ የሚፈጥረውን ችግር ዶክተር ደግዬ እንደሚከተለው አብራርተዋል። በአገር ውስጥ ስንኖር ደህንነት የሚሰማ መሆን አለመሆኑ የደህንነት ችግር እየሰፋ ረጅም ጊዜ በዚህም የተነሳ የኢንቨስትመንት ኮንፊደንስ ወይም ኢትዮጵያ ውስጥ ኢንቨስት ለማድረግ ከውጭ ፎሬን ዳይሬክት ኢንቨስትመንት ከውጭ ኢንቨስትመንት ለመምጣት በተለይ ከውጭ ጋር ያለውን ግንኙነት ግጭቶች በከፍተኛ ደረጃ ጉዳት ላይ ስለሚጥሉ በነዚህ በነዚህ የተነሳ ችግሩ የተወሳሰበ መዋቅራዊ የሆነ አንዱ ሌላውን የተገፋው በጣም ከፍተኛ ደረጃ አሁን ተርኒንግ ፖይንት ላይ ወይም በከፍተኛ ደረጃ በጣም መሰረታዊ የሆነ ስትራቴጂክ ውሳኔ የሚያስፈልገው የፖሊሲ ሪፎርምስ ወይም በምን መልክ እንለውጥ ይሄንን የሚል መርጦ አቅዶ ታርጌት አድርጎ የመግባት ነገር እንዳለ ያመለክታል መረጃችን ማለት ነው። እንዲህ ያሉ ጥናቶችም ሆኑ የባለሙያ አስተያየቶች በተከታታይ ቀርበዋል። ችግሮቹ አሁንም የቀጠሉና ያልተወገዱ ይመስላል። ለመሆኑ በመንግስት በኩል ባለሙያዎች የሚያስተውሏቸው ችግሮች ምንድናቸው? አሁን ትልቁ ያለው ችግር በመንግስት በኩል ከመፍትሄ ነው የሚነሳው፣ እና አቅጣጫ ከመፍትሄ ማለት ምንድን ነው? ለምሳሌ በቂ የምግብ አቅርቦት መኖር አለበት ከሚል ነው የሚነሳ። ይሄ የትምምያት አካሄድ። በቂ የምግብ አቅርቦት የለም፣ ስለዚህ መኖር አለበት ከምንል ይልቅ በቂ የምግብ አቅርቦት የሌለው ለምንድን ነው ብለህ መጠየቅ አለ። ለምንድን ነው ቁልፍ ችግሩን ካልፈታ በስተቀር መፍትሄ ላይ ቁጭ ብላ፣ ያው በጣም ጥሩ የሆነ ፖሊሲ እና አቅጣጫ ይሆናል እንጂ ብዙም ጊዜ ውጤት አያስገኝም ማለት ነው። ሪፎርሙ ዝም ብለው ይቀመጣል እንጂ እኛ ያደረግነው ነው ለእያንዳንዱ፣ ብዙዎቹ ቅድም ከአርባ በላይ ችግሮችን ከለየም በኋላ በስድስት የሚፈረጁ አርባ በላይ ዝርዝር ችግሮችን ከለየም በኋላ ያደረግነው ቁልፍ የሆኑትን ችግሮች ለየም። ቁልፍ ከሆኑት ውስጥ አንዱ ሲፈታ ሌላውን አብ የሚፈታው ችግር የት ነው ይባላል የሚለውን የለየ ነው። ባይንዲንግ ኮንስትሬንት ማለት ነው። ኮንስትሬንቱን ወይም ማነቆ ካልፈ ታለቀ መኖር አለባት በምግብ እህል ራሳችን መቻል አለብን ስላል፣ ፎከሳችን እና ሀብታችንን፣ ገንዘባችን፣ ጉልበታችን ሁሉ ኢንቨስት የምናደርገው አልሆነ ቦታ ላይ ነው፣ ወይም በጣም ፕሮዳክቲቭ አንሆንም። አሁን ባለው ሁኔታ አላማውያ ነው፣ ግን አገባባችን መፍትሄ ለመስጠት የምንሄድበት አካያት አሁን መንግስት ብዙውን ጊዜ ብዙ ችግሮችን ለመፍታት ጥረት ያደርጋል፣ ግን ብዙዎቹ ውጤታማ አይደሉም። ዶክተር ደግዬ በውጭ ምንዛሬ በኩል ያለው እጥረት ትልቅ መሆኑን ገልጸው በመንግስት በኩል ይህን ችግር ለማስወገድ የሚካሄድበት መንገድ ትክክል አለመሆኑን ተናግረዋል። የውጭ ምንዛሬ ችግር ትልቅ ችግር ነው። እጥረት እንዴት እፈተዋል መፍታታት ብለህ በቃ የኢትዮጵያ ጂዲፒ አሁንም አስር ፐርሰንት ቢሆን በሚቀጥለ ዓመት ሀያ አምስት ፐርሰንት አደርሳለሁ ስላት አለ መሰረታዊ ቁልፍ ችግሩ የት ጋር ነው ያለው? ቁልፍ ችግሩኛ በከፍተኛ ደረጃ ለውጭ ምርት ማችላቻ ይሄ ደግሞ ወዴት ይሄዳል? የግብርና ምርቶች እንኳ ራሳቸው በከፍተኛ ደረጃ ነፍስ ወከፍ እየቀነሰ ነው። ስለዚህ ኤክስፖርት ማድረግ ስላለበት እና የውጭ ምንዛሬ ክምችት እጥረቱን ለመፍታችን መንገድ እጥረት ያለባቸውን ምርቶች ኤክስፖርት እናደርጋለን ይችላል። ለምሳሌ በከፍተኛ ደረጃ ውድድር ሀገር ውስጥ ኤክስፖርት ይደረጋል። የዘይት እህሎች የቅባት እህሎች በሙሉ ኤክስፖርት ይደረጋሉ። አብዛኛው ማለት ይቻላል ዘይት ምንም የለም። እንደገና እናደርጋለን ሀገር ውስጥ ያለውን ፍላጎት ሳናሟላ በእጥረት ውስጥ ኤክስፖርት እናደርጋለን። ለምን የውጭ መንዛሪ በጠ እጃችንን እግራችንን አስሮ ስለሚይዘን ማለት። የዚህ አይነቱ አፕሮች ብዙ በሚያስኬድ አይደለም። ዋናው ጠቃሚ ነገር በአጭር ጊዜና፣ በመካከለኛ ጊዜ፣ በረጅም ጊዜ ሊፈቱ የሚችሉ ችግሮችን ለይቶ መንቀሳቀስ ያስፈልጋል። የምጣኔ ሀብቱን መሰረታዊ ችግሮች የዋጋ ንረትንም ሆነ ግሽበትን ለመከላከል ባለሙያዎች በመንግስት በኩል መደረግ አለባቸው ብለው የሚሏቸው ነገሮች ምንድን ናቸው? በእኛ በኩል ለምሳሌ በአጭር ጊዜ መደረግ አለበት ብለን የምናምነው በጣም ሰፕላይ ማኔጅመንት ወይም አቅርቦቱን እራሱ ማኔጅ ማድረግ የሀገር ውስጡንም ኢምፖርት የሚደረገው ለምሳሌ ኢምፖርት መደረግ ያለበት ምንድን አሁን እጥረት አለብን ፕረሰት አለብን ውስኪ ነው ማድረግ ያለብን? ወይስ ስንዴ ነው ወይስ ዘይት ነው? ይሄንን በሙሉ የምንፈልገውን የምናስገባበት የውጭ ምንዛሪ መጠን ስለሌለን ሰለሲ መሆን አለብን። ፕራዮሪታይዝ ማድረግ አለብን። መለየት አለብን። ቅድሚያ ማውጣት አለብን። ይህን የሚሰራ አካል የዋጋ ግሽበት የሚቀጥለው አመት ይህን ዲ ደረጃ መስ አለብን የሚል ኢንፍሌሽን ታርጌቲንግ እንደገና ምን ነቶችን እንደጉም የትኞቹ ሸቀጦች ለመካመ ግቡ የተወሰኑ ሸቀጦችን ሊደጉም መንግስት እያቀደ እንደዚህ የመሳሰሉትም ሌሎች ነው እነዚህ የትኞቹ ሸቀጦች ናቸው መደጎም ያለባቸው ማን ነው ይሄን የሚመጣቸው እነዚህን አቤቶች በሙሉ ስራዎቹ የሚሰሩ በተለያየ ሴክተር መስሪያ ቤቶች የተለዩ አካሎች የሚገቡበት ይህን ማን ያስተባብረዋል ስለዚህ በእኛ እምነት ሰፕላይ ፕራይስ ስታቢላይዜሽን ቦርድ ለጊዜው መቋቋም አለበት አሁን ችግሩን ትንሽ ለማረጋጋት የአቅርቦትና የዋጋ ማ ማረጋት ቦርድ መቋቋም አለብ የሚል እምነት አለንኛ ይህንን የተበተነ እንቅስቃሴ በአግባቡ የመንግስትን ፎከስ ወስዶ ትንሽ ሊያረጋጋ የሚችል እየታመስን የመንግስትም ብሔራዊ ባንክ ኢንተረስት ሬት ይጨምራለሁ ቀንሳለሁ ሲል፣ ሌላው ደግሞ ዲፖዚሽን ቀንሳለሁ ይጨምራለሁ ሲል፣ ቀት ገበያው ደግሞ እንዲህ ያደርጋለሁ እቆጣጠራለሁ ሲል፣ እርስ በርሱ እንዲያውም ነገሩን ኮምፕሊኬት የሚያደርግ ችግሩን የሚያባብስ ነገር እንዳይፈር ይህንን ሃርሞናይዝ አድርጎ የሚበራ ቦርድ ካልተቋቋመ በጣም በጨበጣ የምንጓዝበት ሁኔታ ይኖራል የሚል እምነት አለን። ይሄ በጣም አርጀንት በአጭር ጊዜ መቋቋሚ ያለ የምጣኔ ሀብት ባለሙያው ዶክተር ደግዬ ጎቹን አመሰግናለሁ። ለአሜሪካ ድምፅ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን፣ ክብራትና ክብራን አድማጮች፣ የምትከታተሉት በ1922 ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የለተማክሰኙ ምሽት ዝግጅታችንን ነው። የምሽቱ መጨረሻ ወዳደረግ ነው ቅንብር ነው የምወስዳችሁ የኢድ አከባበር በዩናይትድ ስቴትስ በእንግሊዝኛው አጠራር ካውንስል ኦፍ አሜሪካን ኢስላሚክ ሪሌሽንስ ባጭሩ ኬየር የተባለው ተቋም እንዳመለከተው ባለፈው የአውሮፓውያኑ 2021 ዓ ም ዩናይትድ ስቴትስ ውስጥ እስልምና ጠልነትና ፍራቻ እንዲሁም በሙስሊሞች ላይ የሚፈጸም የጥላቻ ጥቃት ጨምረዋል ይላል። ኬር ታዲያ ውጥረቱን ለማርገብ ውህዳን ማህበረሰቦችን እያገናኙ ውጥረቱን ለማርገብ መሞከር እንደሚገባም ይመክራል። እዚህ ጎረቤት ቨርጂኒያ ውስጥ ያለ የሲክ እምነት ተከታዮች ማህበረሰብ የተባለ ያዘጋጀውን የረመዳን ጾም ወር ማብቂያ የኢዳል ፈጥር በዓል የአሜሪካ ድምጹ ሳኪብ ኤልእዝላም ተከታትሎታል። ቆንጅታየ እንደሚከተለው ታቀርበዋለች። የዘጠኝ ዓመቷ ሶና አግሃ የበዓል ዝግጅቱ ላይ የወደደቻቸው ነገሮች ተገዛዝተውላታልና ደስ ብሏታል። ቆንጆ ቀሚስ፣ ሂና፣ ጌጣጌጥ ተገዝቶልኛል። የኢድ አልፈጥር በዓል ዋዜማ ቻንድራአት በራማዳን ወር ፍጻሜ ቤተሰቦችና ጓደኞች የኢድን ቀን የምታበስረውን ጨረቃ መውጣቷን እየተከታተሉ ተሰባስበው የሚያከብሩት ነው። ይሄኛው በዓል ግን ለየት ያለ ነው። ከበዓሉ ታዳሚዎች አንዱ አግሃ ካዛልባሽ እንዲህ ሲሉ ይገልጹታል። ይሄኛው በዓል በጣም የተለየ ነው። ለምን መሰለ? በዓሉን ያዘጋጁት የሲክ እምነት ተከታዮች ናቸው። የሲኩ ማህበረሰብ ለእስልምና ተከታዮች ያሰናዳው የኢድ በዓል ዝግጅት ሰፋ ያለም መልእክት አለው። ያም የፓኪስታን ሙስሊሞች ከሲኮች ጋር በመቻቻል በመኖራቸው ለማመስገን ነው። ከኢድዋ ዜማ ክብረ በዓሉ አዘጋጆች አንዱ የሆኑት ኩሊፕ ጊል እንዲህ ሲሉ ያስረዳሉ። ዩናይትድ ስቴትስ ከመጣው ጀምሬ አብዛኞቹ ጓደኞቼ ፓኪስታናውያን ሙስሊሞች ናቸው። እንደ ወንድሞቼ ነው የምቆጥራቸው። አንድ ነን ብለን ነው ሁላችንም የምናስበው። ይህን በዓል ያዘጋጅንበት ምክንያት ለብዙ ዓመታት ፓኪስታናውያን በሀገሪቱ ያሉ የሲክ እምነት ቤቶችን በክብር እየተንከባከባችሁልን ስለሆነ ነው። በህንድና በፓኪስታን ድንበር ካለ ቪዛ መተላለፊያ ካርታፑር ኮሪዶር የተባለ ሃይማኖታዊ ጎዳና አለ። ፓኪስታን የሚገኘውን ካርታፑር ሳሂብ የሚባለውን የሲክ ቤተ እምነት ከሶስት ዓመታት በፊት ህንድ ውስጥ ከተከፈተው ጉርድዋራ ዴርባባ ባናክ ከተባለው ቤተ እምነት ጋር ያገናኛል። በቨርጂኒያ መናሰስ በሴክ ማህበረሰብ በተዘጋጀው የኢድ በዓል ላይ ብዛት ያላቸው የተለያዩ ሃይማኖቶችን የሚከተሉ ማህበረሰቦች አባላት ተገኝተውበታል። የሂንዱ እምነት ተከታይዋ ማንጁ ማቱር እንዲህ ብለዋል። ሁሉም ነገር ከሃይማኖት በላይ መሆን ያለበት ይመስለኛል እንደ ሰብአዊ ፍጥሯን እርስ በእርሳችን በደስታ መተሳሰር እና የተሟላ ህይወት መኖር አለብን። ኬሊ ጎልድበርግ የአይሁድ እምነት ተከታይ ሲሆኑ በኢድ በዓል ዝግጅት ላይ ሲገኙ የመጀመሪያ ጊዜያቸው ነው። እንደዚህ አይነት ዝግጅቶች ከሌላ ማህበረሰብ ባህል ጋር ለመተዋወቅ እና ለመረዳት እድል ይፈጥራል። እስልምና የሰላም ሃይማኖት መሆኑን እንድናውቅ ይረዳናል። እንደዚህ ደግሞ ሙስሊሞችና የሌላ እምነት በሞሉበት አዳራሽ ታድሞ ይህንን ግንዛቤ ማግኘት ትልቅ እድል ነው። ከዚህ የተሻለ እድል አይገኝም። ለሙስሊሞች ደግሞ በሲኮች ማህበረሰብ የተዘጋጀው ይህ የኢድ በዓል እየተባባሰ ነው ለተባለው እስልምና ጠልነት በቀጥታ ሳይሆን ለመወያየት እድል የሚፈጥር ነው። ዙልክፊካር ካዝሚ ሲኮች ባሰናዱት በዓል ላይ ከታደሙት የእስልምና እምነት ተከታዮች አንዱ ናቸው። ከእስልምና ጠልነት በቀጥታ የተገናኙ ጉዳዮችን እንዴት ማስተናገድ እንደምንችልና መፍትሄ እንደምንፈልግ ሰዎች ሊያውቁ ይገባል። የተለያዩ የሃይማኖት እምነቶች ተከታዮች ህብረት በዋይት ሀውስ ቤተ መንግስት ትናንትና በተከናወነው ዝግጅትም ላይ ተንጸባርቋል። ፕሬዚደንት ጆ ባይደን እና ቀዳማዊት እመቤት ጂል ባይደን ባሰናዱት የኢድ አልፈጥር ግብዣ ላይ ዕድሜ ጠገቡን የሃይማኖት ነጻነት ለሁሉም የሚለውን የአሜሪካ መርህ እናጠናክራለን፣ እናከብራለን ሲሉ ቃል ገብተዋል። አድማጮች፣ አሁን የዝግጅት ክፍላችንን ማስታወሻ እናሰማችሁ።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 አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ አድማጮች ለምሽቱ ያዝነውንም በዚሁ መቋጨታችን ነው። ያስተናግድኳቸው አሉዋ ከበደ ከአቀናባሪው ኤልያስ አስመርና ከተቀሩ ባልደረቦቻችን ጋር በዚሁ በዚህ ተሰናበትን። ነገ ምሽረቡ ምሽት ሶስት ሰዓት ላይ ነው።